የቦሮ ዴሞክራቲክ ፓርቲ ከዚህ ቀደም ባወጣው መግለጫው በክልሉ በታጣቂዎች ጉዳት የደረሰባቸው የህብረተሰብ ክፍሎች ካሳ እንዲከፈላቸውና ጥቃት አድራሾች ደግሞ ለሕግ እንዲቀርቡ ሲል ሀሳብ አቅርበዋል። በቤኒሻንጉል ጉሙዝ ክልል ምርጫ ያልተካሄደባቸው ስፍራዎች አስተማማኝ ሰላም ባለመስፈኑ ምርጫ እንዲራዘም ሲሉም የፓርቲው የፖለቲካ ዘርፍ ኃላፊ አቶ ዮሐንስ ተሰማ ተናግረዋል። የብሔራዊ ምርጫ ቦርድም በክልሉ ውስጥ የሚንቀሳቀሱ ሁሉም ተፎካካሪ ፓርቲዎችና የመተከል ዞን አስቸኳይ ጊዜ አስተዳደር ወይም ኮማንድ ፖስት ጋር ምርጫው በክልሉ ይደረግ ወይም አይደረግ ሚሉ ሀሳቦች ላይ መምከሩንም ገልጸዋል። የቦሮ ዲሞክራቲክ ፓርቲ አሁን ባለው የፀጥታ ሁኔታ ምርጫ ለማካሄድ አመቼ አይደለም ብሎ እንደሚያምንም አመልክተዋል። ምርጫ ያልተካሄደባቸው የክልላችን አካባቢዎች በተመለከተ በመጪው መስከረም ሀያ ምርጫ ማካሄድ ይቻላል ወይስ አይቻልም? አሁን ያለው ነባራዊ ሁኔታ ምን ይመስላል? በሚለው አጀንዳ ላይ የኢትዮጵያ ብሔራዊ ምርጫ ቦርድ በእኛ ክልል የሚንቀሳቀሱ የፖለቲካ ድርጅቶችን፣ የክልሉን መንግስት የመተከል ኮማንድ ፖስት እነዚህን አካላት ጠርቶ የግማሽ ቀን ውይይት አድርጓል። እንደምታውቀው ክልላችን በአብዛኛው ቦታዎች ላይ ምርጫ አልተካሄደም። በመተከል ዞን እና ከማሽ ዞን ሙሉ በሙሉ ምርጫ አልተካሄደም። መተከል ዞን እና ከማሽ ዞን እንዲሁም እነዚህን ያሶሳ ዞን ሶስት ወረዳዎች ጨምሮ በቀጣይ መስከረም ሃያ ይካሄዳል ተብሎ ነበር። ግን አሁን በክልሉ ውስጥ ባለው የጸጥታ ችግር ምክንያት ምርጫ ለማድረግ ምቹ ሁኔታ ስለሌለ ከፓርቲዎችም ከመንግስትም ከኮማንድ ፖስትም ሀሳብ አስተያየቶችን ለመሰብሰብ ለነበረ ቦርዱ ጠራ። የሚንቀሳቀሱ ሁሉም የፖለቲካ ድርጅቶች ሁሉም ተመሳሳይ አቋም ነው ያንጸባረቀው። ያውም በአሁኑ ሰዓት በከማሽ ዞንም በመተከል ዞንም ባለው ጸጥታ ችግር ምክንያት ምርጫ ለማድረግ ምቹ ሁኔታ የለም። በአብዛኛው የገጠር ቀበሌዎች እና በአብዛኛው የምርጫ ክልሎች የጉሙዝ ታጣቂዎች የተቆጣጠሯቸው ቦታዎች ስላሉ መንገድም ትራንስፖርትም አገልግሎት መፈናቀል በየቀኑ ጦርነት አለ። በአጠቃላይ የህብረተሰቡም ስለልቦና ሲታይ እዚህ ወቅት በመተከል ዞንና በከማይ ዞን ምርጫ ለማድረግ ምቹ ሁኔታ የለም። ስለዚህ ማህበራዊ ሰላምና መረጋጋት ሲሰፍን በቀጣይ ምርጫ ቢደረግ ይሻላል የሚል አቋም ነው ተቃዋሚዎች የያዙት። የቤንሻንጉል ጉሙዝ ክልል ብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ ኢስሐቅ አብዱልቃድር በበኩላቸው በክልሉ የጸጥታ ችግር ባለባቸው ስፍራዎች መንግስት ሰላም የማስከበር ና ተፈናቃዮችን ወደ ቀያቸው የመመለስ ስራዎችን እየሰራ እንደሚገኝ አመልክተዋል። ብሔራዊ ምርጫ ቦርድ በሚያወጣው መርሃ ግብር መሰረትም በክልሉ ምርጫ መካሄድ አለበት የሚል አቋም ፓርቲያቸው እንዳለውም አክለዋል። በክልሉ አብዛኛው አካባቢዎች ምርጫ ያልተካሄደባቸው በመሆኑ አሁን ባለው የሰላምና ጸጥታ ሁኔታ ምርጫ ማድረግ ይቻላል ብለዋል። ከብሔራዊ ምርጫ ቦርድ ጋር በተደረገው ውይይትም በአካባቢው ያለው የጸጥታ ሁኔታን በተመለከተ ግብዓት ለመውሰድ እና የጋራ ስምምነት ለመፍጠር ታስቦ የተደረገ መሆኑንና በቀጣይ ቦርዱ በሚወስነው መርሃ ግብር ምርጫ ይካሄዳል ብለዋል። እና የውይ የተደረገበት ነው ያለው ብሎ ነገር ቼክ ለማድረግ እና መሬት ላይ ያለው ለማረጋገጥ ነው። ምርጫ ቦርድ ፕሮግራሙን ያዘጋቸው። ስለዚህ ምርጫ ቦርድ አሁን ባለው መሬት ላይ ያለው ሁኔታ ይሄ ነው የሚመስለው። በስብታ ዙሪያ ችግሮች አሉ፣ አልፎ አልፎ የሚታዩ ግጭቶች አሁን ሙሉ በሙሉ አልቆመም። ነገር ግን ሙሉ በሙሉ ግጭት እስከሚቆም ድረስ ምርጫ አይደረግም የሚል ከሆነ እስከ መጨረሻ ድረስ ሄዶ ሄዶ ደግሞ ምን ይዞ ሚመጣ ስለማይታወቅ በቃ ተጠናክሮበት የክልሉ መንግስትና የፌዴራል ራሱ የሆነው መንግስት የሚችልበት ቦታ ላይ እኛ ምርጫ ግን መስከረም ሀያ ሊሆን ይችላል ስለሚደረግ ይችላል። የኢትዮጵያ ብሔራዊ ምርጫ ቦርድ ነሐሴ 17 2013 ዓ ም ባወጣው መግለጫ ምርጫ ባልተደረገባቸው የምርጫ ክልሎች ከሚወዳደሩ ፖለቲካ ፓርቲዎች ጋር ውይይት ማድረጉንና የቀጣይ ድምፅ መስጫ ቀን ይፋ ማድረጉን አመልክተዋል። በዚህም መሰረት ሰኔ 14 ምርጫ ባልተካሄደባቸው ምርጫ ክልሎች የድምፅ መስጫ ቀን መስከረም 22014 ዓ ም ሆኖ መወሰኑን የገለጸ ሲሆን የድምፅ አሰጣጡ የሚከናወነው በሶማሌ ክልል በሐረሪና በደቡብ ብሔር ብሔረሰቦችና ህዝቦች ክልል እንደሆነም በመግለጫው ጠቁመዋል። ለዲ zaga gaba na da salin ka asosa